አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ጠቅላይ ሚኒስትር አብይ አህመድ የግብፅን የአባይ ውሃ ድርሻን ከፍ ለማድረግ እንደሚጥሩ ለግብፃውያን ተናገሩ፣ አቶ አህመድ መሐመድ የሜታልና ኢንጂነሪንግ ኮርፖሬሽን የቦርድ አባል እንዲሆን ተሾሙ፣ የጠቅላይ ሚኒስትር አብይ የለውጥ ሀሳቦች ፍጥነት የመተግበር ችግር ሊገጥማቸው እንደሚችል ተገለጸ የሚሉ ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው። ሮይተርስ የዜና አገልግሎት በዘገበው መሰረት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው እሁድ ከግብፁ ፕሬዝደንት አብደልፈታህ አልሲሲ ጋር ካይሮ ላይ ተገናኝተው በተነጋገሩበት ወቅት ታላቁን የህዳሴ ግድብን በሚመለከት ያላቸውን ልዩነት ለመፍታት ተስማምተዋል። የአባይ ውሃ ድርሻችሁን እናከብራለን፣ የውሃ ድርሻችሁ መጠንም ከፍ እንዲል ፕሬዝደንት ሲሲና እኔ አብረን እንሰራለን ሲሉ ለግብፃውያን ንግግር ማድረጋቸውን ሮይተርስ ጠቁመዋል። ኢትዮጵያ፣ ግብፅና ሱዳን በሦስቱ አገሮች ለሚዘረጋ መሠረተ ልማት የሚሆን ገንዘብ ለመመደብ ያደረጉት ስምምነት እንዲተገበር ለመጣር እንደ ተስማሙም ሮይተርስ ዘግበዋል። ጠቅላይ ሚኒስትር አብይ አህመድ ጋዜጣዊ ጉባኤያቸውን ሊያገባድዱ ሲሉ የግብፅን የውሃ ድርሻ የማይጎዱ መሆኑን በግብፅ ሕዝብ ፊት ይማሉ በማለት አልሲሲ ሲጠይቋቸው ምንጊዜም ቢሆን አንጎዳችሁም በማለት በአረብኛ መማላቸውን ሮይተርስ የዜና አገልግሎት ጠቅሷል። ብሉምበርግ የዜና አገልግሎትም አዲሱ የኢትዮጵያ ብሔራዊ የስለላና የጸጥታ አገልግሎት ዋና ስራ አስኪያጅ አቶ አደም መሐመድ የብረታ ብረትና ኢንጂነሪንግ የቦርድ አባል እንዲሆኑ ጠቅላይ ሚኒስትሩ እንደሾሟቸው የኩባንያው ቃል አቀባይ አቶ ሚካኤል ደስታ ገልጸዋል ይላል። ከስምንቱ አዲስ የቦርድ አባላት አንዷ ወይዘሮ አዜብ መስፍን መሆናቸውን ዘገባው ጠቅሷል። የአየር ኃይል አዛዥ የነበሩት አደም መሐመድ ብቻ ናቸው። ስምንት አባላትን ባቀፈው ቦርድ ወታደራዊ ታሪክ ጀርባ ያላቸው የተሰናሰለው የሜታልና የኢንጂነሪንግ ኮርፖሬሽን ወታደራዊ ሰራተኞች ይበዙበት እንደነበር የብሉምበርግ ዘገባ አውስቷል። ጠቅላይ ሚኒስትር አብይ ስልጣን እንደያዙ በሀገሪቱ የንግድ ስራ ለጸጥታ ኃይሎች የሚደረገውን አድልዎ እገድ ባሉ ብለው ነበር ሲል ብሉምበርግ የዜና አገልግሎት ዘግቧል። ኤምኤስን የተባለው የአሜሪካ ቴሌቪዥን ድረገጽ በበኩሉ አዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በአገሪቱ ብዙ የለውጥ ዕቅዶችን አስተዋውቋል፣ በተግባር ላይ ማዋሉ ግን መክበዱ አይቀርም ይላል። ዘገባው ቀጥሎም ባለፈው ሳምንት ብቻ ጠቅላይ ሚኒስትሩ በጸጥታ ኃይል አገልግሎት ለውጥ አድርገዋል፣ የአስቸኳይ ጊዜ አዋጁ እንዲነሳ አዘዋል፣ የአገሪቱን የኢኮኖሚ ይዘት ለቀቅ ለማድረግ ዕቅድ ወጥቷል፣ ከኤርትራ ጋር ለሁለት አስርት ዓመታት ያህል የዘለቀውን ጦርነት ወይም ሰላም ያለመኖር ሁኔታን ለመፍታት ሐሳብ አቅርበዋል። ይሁንና እነዚህን ለውጦች በተግባር ላይ በማዋል ረገድ በገዢው ኢህአዴግ ውስጥ ምን ያህል ድጋፍ እንዳለ ግልጽ አለመሆኑን የኤምኤስኤን ቴሌቪዥን ድረገጽ ጠቁመዋል። የቀረቡት የለውጥ እቅዶች በሚገባው መንገድ ተግባራዊ ካልሆኑ በሀገሪቱ ባሉት በርካታ ብሔር ብሔረሰቦች ግንኙነት የመቃቃር አደጋን ሊደቅ እንደሚችል በመጥቀስ ዘገባው ስጋቱን ይገልጻል። የሀገሪቱ ሕዝብ ፈጣን የፖለቲካ ለውጥ ለማየት ይፈልጋል። እኔን የሚያሳስበኝ እነዚህን ፖሊሲዎች ለመተግበር ተቋማዊ ዋስትና በሌለበት ሁኔታ ከሚያስፈልገው በላይ እየፈጠኑ መሆናቸውን ነው ሲሉ አወል አሎ የተባሉ በብሪታንያ ህግ የሚያስተምሩ ምሁር ስጋታቸው እንደገለጹ ዘገባው ጠቅሷል። ሌሎች ተንታኞችም የጠቅላይ ሚኒስትር አብይ ለውጥ አካሄድ ቀላል ጉዞ አይኖረውም በማለት እንደሚያስጠነቅቁ የኤምኤስኤን ዘገባ አውስቷል። ጠቅላይ ሚኒስትሩ ከኤርትራ ጋር ሰላም ለመፍጠር ላቀረቡት ሀሳብ እስካሁን ባለው ጊዜ ከኤርትራ ምላሽ አላገኘም። ኢትዮጵያም ከባድመ እንደምትወጣ አላሳወቀችም። ኢትዮጵያ ባድመን ለኤርትራ ብትሰጥ የኢትዮጵያ መሬት ነው የሚሉትን ኢትዮጵያውያን ሊያስቆጣ እንደሚችል ዘገባው ገልጿል። ዘገባው አያይዞም በድንበር ኮሚሽኑ ውሳኔ መሰረት የኢትዮጵያ ግዛቶችን ለኤርትራ የመስጠቱን ውሳኔ በመቃወም በትግራይ ክልል ሰላማዊ ሰልፎች ሲካሄዱ መሰንበታቸውን ገልጿል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።